Yut Atuç Alım የትም ሀገር ይሁን የት ልጆች አድገው ጥሩ ደረጃ ለመድረስ አብዛኛውን ጊዜ ተወልደው የሚያድጉበት አካባቢ ትልቅ ሚና ይጫወታል። ብዙውን ጊዜ ዝቅተኛ የኑሮ ደረጃ ያለው ማህበረሰብ በሚኖርበት ጎስቋላ መንደር የሚያድጉ ልጆች የዕለት ከዕለት ኑሯቸው ላይ በማተኮር ስለሚያድጉ የወደፊት ሕልማቸውን እውን ለማድረግ ሲቸግራቸው ይስተዋላል። ይህን ሸክማቸውን የሚያቃልልላቸው ሲገኝ ግን ሁሉም ነገር መልኩን ሊቀይር ይችላል። በኬንያ ናይሮቢ አቅራቢያ በሚገኝ አንድ ጸጉር ቤት ውስጥ ዛሬ ሁሉም የጸጉር ማድረቂያዎች በስራ ላይ ናቸው። የፈተና ቀን ነው። አምስት በጸጉር ስራ ትምህርት የሰለጠኑ ተማሪዎች ባለፉት ስድስት ወራት የተማሩበት የሚፈተሽበት ቀን። መምህርት ጃኔ ሙሌ ልክ እንደ ተማሪዎቻቸው ውስጣቸው ያለመረጋጋት ይስተዋልበታል። ሶስተኛው ፈተና ጸጉር መጠቅለል ነው። በመጀመሪያ ጸጉር ካጠቡ በኋላ በማድረቅ ያደርቃሉ እና ይጠቀልላሉ። ከዛ ፈታኟ የሰሩትን በጠቅላላ ትመለከታለች። And then the examiner looks at it. ጸጉር ቤቱ የእጅ ሙያ ማሰልጠኛው ትምህርት ቤት አንድ አካል ስለሆነ ሁሉም ፈተናውን ካለፉ ሌላ ትልቅ ስኬት ነው። በኬንያ ዋና ከተማ አቅራቢያ የሚገኘው ይህ ማዕከል ከጎስቋላ ሰፈር የመጡ ልጆችን አሰልጥኖ ለተሻለ ደረጃ ሲያበቃ አሁን አራተኛ ዓመት ሆኖታል። በአጭር ጊዜ ውስጥ ወንድና ሴት ተማሪዎችን በእንጨት ስራ፣ በኤሌክትሪክ፣ በልብስ ስፌት ወይም በጸጉር ስራ ያሰለጥናል። ይህንን ትምህርት ቤት የመሰረቱት ጂሚ ኪሎንዚ አብዛኛውን ጊዜ ወደዚህ መጥተው የሚማሩት ከዚህ በፊት ምንም እድል ያላገኙ ወይም ተስፋ አጥተው የነበሩ ወጣቶች እንደሆኑ ይገልጻሉ። አብዛኛውን ጊዜ ልጆች፣ ህጻናት ሙያ መለስተኛና ሁለተኛ ደረጃ ትምህርት ቤት ይሄዳሉ። ከዛ በኋላ እንዴት ብለው የወደፊት መተዳደሪያቸውን እንደሚያገኙ ግን የሚያውቁት ነገር የለም ኪሎንዚ ማታሪ በተባለው የኬንያ ጎስቋላ መንደር ለረዥም ዓመታት በማህበራዊ ኑሮ ባለሙያነት አገልግሏል። የ20 ዓመቱ ወጣት ስታንላይምን ጨምሮ አብዛኞቹ ተማሪዎችም ከዚህ አካባቢ ነው የመጡት። አባታችን ምንም አይረዳንም ነበር። እናታችን ነበረች ሁልጊዜ በልተነ እንድናደር ትታገል የነበረው። በቃ ይህ ህይወት ማለት ነበር። ወጣቱ ወደፊት የኤሌክትሪክ ባለሙያ ለመሆን የኮረንቲ ገመድ የሚገባበት ቀዳዳ እንዴት እንደሚቦረቦር እየተማረ ነው። ተማሪዎቹ በእጅ ሙያ ማሰልጠኛው ትምህርት ቤት ለስድስት ወራት ከሰለጠኑ በኋላ ለሶስት ወራት የስራ ልምምድ እንዲያደርጉ ትምህርት ቤቱ ከመስሪያ ቤቶች ጋር ያገናኛቸዋል። ትምህርት ቤቱ እንደ አውሮፓውያን አቆጣጠር በ2012 ዓ.ም ከተከፈተ ጊዜ አንስቶ 300 የሚጠጉ ተማሪዎችን በተለያዩ የሙያ መስኮች አስመርቋል። ደቡብ ጀርመን የሚገኝ አንድ ፕሮሞቲንግ አፍሪካ የተባለ ማህበር ነው እስካሁን ለትምህርት ቤቱ ድጋፍ የሚያደርገው። አላማው ወደፊት ተማሪዎቹ የሰሯቸውን ቁሳቁሶች በመሸጥ ትምህርት ቤቱ ራሱን ችሎ ውጪውን እንዲሸፍን ነው። ሌላው አማራጭ ደግሞ ክፍያ ነው። ተማሪዎች ለግማሽ ዓመት ለስልጠናውና ለመኖሪያ ክፍላቸው 7500 ብር ገደማ መክፈል ይጠበቅባቸዋል። ይህንን ገንዘብ ግን አብዛኞቹ መክፈል ስለማይችሉ እዛው ሰርተው ገንዘቡን ለማካካስ ይፈልጋሉ። የግድ በጥሬው መክፈል አይጠበቅባቸውም። እዚህ ግቢ ውስጥ ለምሳሌ በጽዳት ሳር በማጨድ ወይም አትክልት በመትከል ሊያገለግሉ ይችላሉ ይላሉ የትምህርት ቤቱ መስራች። በዚህም አጋጣሚ ወጣቶች ለወደፊት ህይወታቸው የሚጠቅማቸው ትምህርት አግኝተዋል። ወደፊት የኤሌክትሪክ ባለሙያ ለመሆን ስልጠናውን በማጠናቀቅ ላይ ያለው ስታንሌይም መጪውን ጊዜ በቀና ነው የሚጠብቀው። እዚህ የቀሰምኳቸው ትምህርቶች ወደፊት ብዙ ያራመዱኛል። በፊት ወደ ትምህርት ቤት ስሄድ የሆነ ቦታ አደርሳለሁ ብዬ በፍጹም አስቤው አላውቅም። አሁን ግን መጪው ጊዜ ፈካ ብሎ ነው የሚታየኝ። የወጣቱ ተስፋ ምክንያት አለው። ከሱ በፊት ስልጠናውን የወሰዱት የኤሌክትሪክ ባለሙያዎች በሙሉ አሁን ከፀሐይ የሚገኝ ታዳሽ ኃይል ለሚያመርት አንድ መስሪያ ቤት ተቀጥረውና ከጎስቋላ ሕይወታቸው ተላቀው ይገኛሉ። ኬንያ ውስጥ 47 ሚሊዮን የሚጠጉ ሰዎች ይኖራሉ። ከነዚህም ውስጥ ሰማንያ በመቶ ያክሉ የክርስትና፣ 10 በመቶ ደግሞ የእስልምና እምነት ተከታዮች ናቸው። የሁለቱም እምነት ተከታዮች ተቻችለው ቢኖሩም ጎረቤት ሀገር ያለው ጽንፈኛው አሸባሪ ቡድን አሸባብ ኬንያ ላይ አልፎ አልፎ ጥቃት በጣለ ቁጥር በእምነት ተከታዮቹ መካከል መራራቅ ይስተዋላል። ነገር ግን ይህ ክስተት እንዳይጠነክር በቅርቡ አንድ ፕሮጀክት ተጀምሯል ትላለች በስፍራው ተገኝታ የዘገበችው ጋዜጠኛ አንቲዲካንስ። በጅዳ መስጊድ በርካታ ወንዶች ለጸሎት ተሰብስበዋል። መስጊዱ በኬንያ ናይሮቢ ከሚገኙ መስጊዶች አንዱና ታዋቂው ነው። ከቅርብ ጊዜ ወዲህ መስጊዱ ፈካ ብሎና ጎልቶ ይታያል። ይህም ከግድግዳው እስከ ጣሪያው በደማቅ ቢጫ ቀለም በመቀባቱ ነው። ሙስሊምና ክርስቲያን ወጣቶች ነን አንድ ላይ ሆነን ቀለሙን የቀባ ነው ይላል ከቀቤዎቹ አንዱ የሆነው ቪንሰንት አያኮ። we came together so that we can be able to paint the mosques and the churches together. ልክ እንደ መስጊዱ ትንሽ መቶ ሜትር ርቀት ላይ የሚገኝ አንድ ቤተ ክርስቲያንንም ቢጫ ቀብተዋል። ኪቤራ በተባለው ጎስቋላ ሰፈር ሙስሊም የሚሆኑ ክርስቲያኖች ቅርብ ለቅርብ ነው የሚኖሩት። People don't seem to like one another. ሰዎች እርስ በእርሳቸው አይዋደዱም ይላሉ ቄስ አልበርት ዋሬሻ ይህንን ነው ልጆቻቸውም የሚማሩት በተለይ አለመዋደዱ የሚጠረክረው አሸባብ ኬንያ ላይ ጥቃት በሚሰነዝርበት ጊዜ ነው። ቡድኑ ከሶስት ዓመት በፊት በአንድ የገበያ አዳራሽ ላይ ጥቃት ፈጽሟል። በከፍተኛ የትምህርት ተቋምና አውቶቡስ ላይም የቦምብ ፍንዳታ ደርሷል። እንደዚህ አይነት ጥቃቶች ሲከሰቱ ሙስሊሞች ወደ ጎን ይባላሉ፣ ይላሉ የጅዳው መስጊድ ሼክ ዩሱፍ ናሱር። በጣም አስከፊ ሁኔታ ነበር። ከዚያን ጊዜ አንስቶ ክርስቲያኖች በመላው ኬንያ ሙስሊሞችን ይፈሩ ጀመር። የእስልምና ጥላቻ ማለት ይቻላል ኢስላሞፎቢያ። መስጊዶችና ቤተ ክርስቲያኖችን ቢጫ የመቀባቱ ዓላማ ይህንን ፍርሃትና አለመግባባት ለማስቀረት እንዲረዳ ታለሞ ነው። ከለሮ ፌስ ብለውታል፣ ለመተማመን ምልክት ነው ያሉትን ቀለም ከአስተባባሪዎቹ አንዷ ናቢላ አሊባሂ ለምን ቢጫ ቀለም እንደመረጡ ታስረዳለች። ቢጫ ተስማሚ ቀለም ነው። የብርሃን ቀለም ነው ጨለማን የሚያጠፋ። የድሮ የቤተ ክርስቲያን ስዕሎችን ስንመለከት መልአኮች በቢጫ ቀለም ፈክተው ይታያሉ። ከኪብራ መንደር አልፎ በአንዳንድ የኬንያ የወደብ አካባቢዎችም ቢጫ መስጊዶችና ቤተ ክርስቲያኖች ይታያሉ። ከቀለም ቅቡ ይበልጥ ዋናው ነገር ግን በሁለቱ የ የእምነት ተከታዮች መካከል ያለው ግንኙነት ነው። የ17 ዓመቷ ሊላን በዚህ አጋጣሚ ከዚህ በፊት ያልነበሯት ብዙ ሙስሊም ጓደኞች እንዳፈራች ትናገራለች። ወጣቶቹ አንድ ላይ ሆነው ይጸለያሉ፣ ይዝናናሉ፣ ይጫወታሉ። የ24 ዓመቱ ኢሚራን ሌላ አንድ ምኞት አለው። ይህንን በክርስቲያንና ሙስሊሞች መካከል ብቻ ሳይሆን ከሂንዱዎችና ቡዳዎች ጋርም ማድረግ ብንችል ይላል። የሁሉም ኬንያውያን አንድነትን ለማመላከት ልደት አበበ ነኝ። ጤና ይስጥልኝ።